The voice of America <slaps> The Ori Yih, yeah, ya Amerika radio Ottawa <speaking in Spanish> የአሜሪካ ድምጽ ራዲዮ በ19 በ22 ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚያስተላልፍላችሁ የረቡዕ መጋቢት 23 2007 ዓ ም ዝግጅታችን ጀምሯል። ጤና ይስጥልን፣ እንደምናመሻችሁ አድማጮች፣ እንደምናመሻችሁ ክቡራትና ክቡራን። የምሽቱ አስተናጋጆቻችሁ ሰሎሞን አባተና ቆንጂት ታዬ ነን። ህዝቡ ለሀገሩ ያለውን ፍቅርና በዲሞክራሲ ላይ ያለውን እምነት አሳይቷል። አዲስ ተመራጩ የናይጄሪያ ፕሬዝደንት ሞሐማዱ ቡሃሪ ዛሬ ከተናገሩት የወሰድነው ነው ነው። ዛሬ ፕሬዝደንት ሞሐመዱ ቡሃሪ ፕሬዝደንት መጪው የናይጄሪያ ፕሬዚደንት መሆናቸው በይፋ ተነግሯል። በዛሬ ምሽት ዝግጅታችን ናይጄሪያው ምርጫና ውጤቱ ትልቁን ትኩረት ይዘዋል። ትንተና የሚሰጡበት እንግዳም ይኖሩናል። ለአሸናፊውም ደግሞ እንኳን ደስ አለ እና መልካም ምኞት ገልጾ የመግለጽ ሁኔታ በናይጄሪያ በጣም ለመጀመሪያ ጊዜ የተደረገ ነገር ነው። ለአፍሪካ ደግሞ እጅግ ታላቅ ምሳሌ የሚሆን ነገር ነው። በአዲስ አበባ የደህንነት ጥናት ተቋም የሰላምና የግጭት ማስወገድ ባለሙያ የሆኑት ዶክተር ሶሎሞን ደርሶ ከሰጡን አስተያየት የወሰድነው ነው። በዘገባ ክፍለ ጊዜ ይቀርባል። ኢትዮጵያ በአሜሪካዊቱ ዋሽንግተን ግዛት በሲያትል ከተማ ዓለም አቀፍ የቡና ትርኢት በከፍተኛ ደረጃ እንድትተዋወቅ ትምርጣለች። ከአዲስ አበባ ዘገባ አለን። በሁለተኛው አጋማሽ በደቡብ ሱዳን ጉዳይ የኤክስፐርት ትንታኔ የያዘ ዘገባ ይቀርባል። ኃይሉ ታምራት ዝግጅቱን ይመራል። ጽዮን ግርማም አብረው ትገኛለች። መልካም ምሽት። ወደ ዓለም ዜና እንለፍ። ምዕራብ የመን ውስጥ በሚገኝ አንድ የወተትና የወተት ተዋጽኦ ምርቶች ፋብሪካ ላይ በደረሰ ፍንዳታ ቢያንስ 35 ሰው ተገደለ። ጥቃቱ የተፈጸመው በሳዑዲ አረቢያ በሚመራው ጥምር የአረብ ኃይል የአየር ድብደባ ይሁን ወይም በጸረ መንግስት ተዋጊዎች፣ ግልጽ ያልሆኑና የሚጋጩ ሪፖርቶች እየወጡ ነው። ይሁን እንጂ የጥምረቱ ኃይሎች ዛሬ ማለዳ ላይ የወተት ምርቶች ፋብሪካው በሚገኝባት ሆዴዳ በምትባለው የወደብ ከተማ ላይ ድብደባ ማድረሳቸውን ባለሥልጣናትና አማኞች ተናግረዋል። ሌሎች ደግሞ አማጽያኑም ከተማይቱን አካባቢውን እና አካባቢውን በከባድ መሳሪያ አረሮች ሲደበድቡ እንደነበር ተናግረዋል። በየመኑ ብጥብጥ በሲቪሎች ላይ እየደረሰ ያለው ጉዳት እያሻቀበ መምጣቱን በመግለጽ ዓለም አቀፍ የረዳኤት ተቋማት ብዙ ጩኸት እያሰሙ ሲሆን ለአንድ ሳምንት በተካሄደው የአየር ድብደባ እስከ ትናንት ማክሰኞ ድረስ 93 ሲቪሎች መገደላቸውንና 364 መቁሰላቸውን የተባበሩት መንግስታት ድርጅት አስታውቋል። የአረብ ኃይሎቹ የድብደባ ዘመቻ እየተካሄደ ያለው ዋና ከተማይቱን ሰንአን የተቆጣጠሩት በኢራን ይደገፋሉ የሚባሉት ሁቲ አማጽያን ወደ ሁለተኛይቱ ግዙፍ ከተማ አደን እያደረጉ ያሉትን ግስጋሴ ለመግታት እንደሆነ ተገልጿል። በሌላ በኩል ግን የአየር ድብደባው ውጤታማ የሚሆንበት ጊዜ እንደሚያበቃ የተናገሩት የየመን የውጭ ጉዳይ ሚኒስትር ሪያድ ያሲን በሳዑዲ አረቢያ የሚመራው ጥምር ኃይል እግረኛ ጦርን እንዲያዘምትላቸው ለፈረንሳይ የዜና ወኪል በሰጡት መግለጫ ላይ ጠይቀዋል። የምድር ጦር ኃይሎች መሰማራት በሲቪሉ ላይ ሊደርስ የሚችልን ጉዳት መቀነስ እንደሚችልና እንዲያውም እግረኞቹ ወታደሮች እርዳታ በማቅረብ ውስጥም ብዙ አገልግሎትና ጥቅም እንደሚሰጡ የመናዊው ሚኒስትር አክለው ገልጸዋል። ሀገራቸው ዲሞክራሲን ማንሳቷንና የአንድ ፓርቲ አገዛዝ እንዲያበቃ ማድረጓን ተመራጩ የናይጄሪያ ፕሬዚደንት ሙሐማዱ ቡሀሪ አመለከቱ። የናይጄሪያ የምርጫ ኮሚሽን ሚስተር ቡሃሪ አሸናፊ መሆናቸውን በይፋ ካሳወቀ ከጥቂት ሰዓታት በኋላ ዛሬ አቡጃ ላይ ባሰሙት ንግግር ተሰናባችን ፕሬዚደንት ጉድለክ ጆናታንን ክብር ያለው ተቀናቃኝ ሲሉ ጠርተዋቸዋል። ጓዳዊ እጃቸውን እንደሚዘረጉላቸውም ተናግረዋል። ናይጄሪያውያን እና ሁለቱ መሪዎች በአመዛኙ ሰላማዊ ነበር የተባለ የምርጫ ሂደት በመፈጸማቸው የሌሎች ሀገሮች መሪዎች አድናቆታቸውን እየገለጹላቸው ነው። ለሚስተር ቡሃሪ የእንኳን ደስ ያለው መልእክት ያስተላለፉት የዩናይትድ ስቴትስ ፕሬዚደንት ባራክ ኦባማ፣ ሚስተር ጆናታን ሽንፈታቸውን በመቀበል የሀገራቸውን ጥቅም አስቀድመዋል ሲሉ ተሰናባቹን ፕሬዚደንት አሞግሰዋል። የናይጄሪያ ምርጫ አጠቃላይ ውጤት በግልጽ የሚያሳየው ዲሞክራሲ ናይጄሪያ ውስጥ ብቻ ሳይሆን በመላዋ አህጉር እየበሰለ መምጣቱን ነው ብለዋል። የአፍሪካ ሕብረት ኮሚሽን ሊቀመንበር እንኮሳዛና ላሚኒ ዙማ የዛሬ አራት ዓመት ተደርጎ ከነበረውና የ800 ሰው ህይወት ከጠፋበት ምርጫ በተለየ ሁኔታ የዘንድሮው ሂደት የተከተለው አመጽና ሁከት እስካሁን የለም። የ72 ዓመቱ ተመራጭ ፕሬዝደንት ቡሃሪ በጡረታ የተገለሉ ጀነራል ሲሆኑ የዛሬ 32 ዓመት በመሩት መፈንቅለ መንግስት ራሳቸውም በሌላ ኩዴታ እስከሚባረሩ ሀገሪቱን ለ24 ወራት መርተዋታል። የተባበሩት መንግስታት ድርጅት ልዩ ጉባኤ ተሳታፊ ልኡካን የናይጄሪያው ጽንፈኛና የህውከት ቡድን ቦኮ ሐራም እየፈጸመ ያለውን ሽብር ለማስቆም ጠንካራ ዓለም አቀፍ ምላሽ እንዲሰጥበት እያሳሰቡ ነው። ቦኮ ሐራም ከቅርብ ጊዜያት ወዲህ ሽንፈት እየደረሰበት ቢሆንም ከባድ አደጋ መደቀኑ እንዳልቀረ ልኡካኑ ጠቁመዋል። ዘጋቢያችን ሊሳ ሽላይን 43 አባላትን ካቀፈው የመንግስታቱ ድርጅት የሰብአዊ መብቶች ምክር ቤት ጄኔቫ የላከችውን ሪፖርት አዳነች ፍሳጌ ታቀርበዋለች። በተባበሩት መንግስታት ድርጅት ከፍተኛ የሰብአዊ መብት ኮሚሽነር ዘይድ ረአድ አል ሑሴን ቦኮ ሐራም የሚፈጽማቸው ዘግናኝ የጭካኔ ተግባሮች የሰብዓዊ መብት ቀውስ አስከትለዋል። በስድስት ዓመታት ውስጥ በሰሜን ናይጄሪያና በቻድ ሃይቅ ክልል በትንሹ 15000 የሚሆኑ ሰዎች አልቀዋል ብለዋል ኮሚሽነሩ ስፍር ቁጥር የሌላቸው ልጆች፣ ሴቶችና ወንዶች ተጠልፈው በግዴታ ተመልምለዋል። ሴቶችና ልጃገረዶች ኢላማ ተደርገው የወሲብ ባርነትን ያካተቱ አስከፊ ወንጀሎች ይፈጸሙባቸዋል። እንዲህ ዐይነቱ ለልማት ለሰላምና ለጸጥታ አደጋ የሆነው ተግባር መቆም አለበት። የቦኮ ሐራም መሪዎች ለዚህ አስከፊ የሰብዓዊ መብት ረገጣ ተግባራቸው ህግ ፊት ቀርበው ተጠያቂ እንደሚሆኑ መረዳት አለባቸው ዘይድ አያይዘውም በኩሓራም ድንበር ዘለው በጎረቤት ሀገሮች ካሜሩን ቻድ ና ኒጀር የሚያደርሰው ጥቃት ደም አፋሷል ውድመትም አድርሷል ብለዋል ለዚህ ከባድ በደል የሚሰጠው ምላሽም በመርህ ላይ የተመሰረተ ጠንካራና የተባበረ መሆን እንዳለበት አስገንዝበዋል በአሁኑ ወቅት በማሊና በሳሐል ክልል የአፍሪቃ ህብረት ተወካይ የሆኑት የቀድሞ የብሩንዲ ፕሬዚደንት ፒር ቢዮያ የአፍሪቃ ህብረት ቦኮ ሃራምን ለመዋጋት ስለሚያደርገው ጥረት ተናግረዋል። ጽንፈኛው ቡድን የሚደቅነውን አደጋ አንዲት አገር ብቻዋን ለመቋቋም ስለማትችል ትብብር እንዲኖር የአፍሪቃ ህብረት እየጣረ መሆኑን በአስተርጓሚ ገልጸዋል። የዚህ አሸባሪ ቡድን አደገኛነት በክልላዊ ብቻ የተወሰነ ሳይሆን ለመላ ዓለምም አደጋ ነው። በቅርቡ እስላማዊ መንግስት ነኝ ለሚለው ጽንፈኛ ቡድን ታማኝነቱን መግለጹ ራሱ ይህን ያረጋግጣል። ስለሆነም ይህን ቡድንና ተባባሪዎቹን የመዋጋቱ ጉዳይ የዓለም አቀፍ ማህበረሰብ ግብ መሆን አለበት ነበር ያሉት የናይጄሪያ የውጭ ጉዳይ ሚኒስቴር ቋሚ ጸሐፊ ዳንጁማ ናንፖን ሸኒ። ቦኮ ሐራምን የማይታይ ጭራቅ ብለውታል። ለሰላም ለጸጥታና ለነጻነት ዋና አደጋ እንደሆነም አስገንዝበዋል። የቦኮሃራም ፍጻሜ ሩቅ አይደለም ሲሉ የኒጀር ፕሬዚዳንት መሐማዱ ኢሱፉ ዝተዋል። ቦኮሃራም በአካባቢው ሀገሮች ህብረ መንግስታዊ ኃይሎች ባለፈው ጥር በተከፈተበት ጥቃት ጨርሶ ባይደመሰስም በብርቱ እንዲዳከም ተደርጓል ብለዋል። ዋሽንግተን ዲሲ ውስጥ ለጉብኝት የሚገኙት ኢሱፉ ትናንት ለቪኦኤ በሰጡት ቃል ከዚያን ጊዜ አንስቶ የናይጄሪያ፣ የኒጀር፣ የቻድ እና የካሜሩን ጦሮች ጽንፈኛው የሁከት ቡድን ቦኮሃራምን ሰሜን ናይጄሪያ ውስጥ ተቆጣጥሯቸው ከነበረ ተቆጣጥሯቸው ከነበረ በርካታ ከተሞችና አካባቢዎች አባረውታል ለቦኮሃራም እነሆ የፍ ፍጻሜው ቀን ቀርባለች ያሉት የኒጀሩ ፕሬዚዳንት ቦኮ ሀራም በሳምንታት ግፋ ቢል በወራት ጊዜ በቻድ ሐይቅ አካባቢ እስከ ወዲያኛው ያበቃለታል ሲሉ ፎክረዋል። የኢራንን የኒውክሌር መርሃ ግብር ለመቀልበስ ያስችላል ያሉትን የስምምነት ማዕቀፍ ድርድር ለማጠናቀቅ የቴህራንና ስድስቱ ሃያላን መንግስታት ወኪሎች ዛሬም ብርቱ ውይይት ላይ ተቀምጠዋል። የተባበሩት መንግስታት ድርጅት የጸጥታ ጥበቃ ምክር ቤት ቋሚ አባላት የሆኑት አሜሪካ፣ እንግሊዝ፣ ፈረንሳይ፣ ሩሲያ ቻይና እና ጀርመንን ጨምረው እያደረጉ ያሉት የሎዛን ስዊትዘርላንድ ድርድር የስምምነት ሰነድ ያወጣል ብለው በራሳቸው ላይ የጣሉት ቀነገደብ ያበቃው ትናንት እኩለ ሌሊት ላይ ቢሆንም በንጥልጥል ላይ ባሉት ቁልፍ የተባሉ ነጥቦች ላይ ሳይስማሙ ጊዜው አልፏል። ውይይቱን ለመቀጠል በተደረሰው መግባባት መሰረት የኢራኑ የውጭ ጉዳይ ሚኒስትር ያባድ ዛሪፍ ከዩናይትድ ስቴትስ እንግሊዝና ጀርመን አቻዎቻቸው ጋር እየሰሩ ነው። የኢራቅ ጠቅላይ ሚኒስትር ሃይደር አልአባዲ በሽብሩ እስላማዊ መንግስት ቡድን ተይዛ የቆየችው ቲክሪት ከተማ ገብተዋል። ሀይሎቻቸው ከተማይቱን ከሁከተኛው ጽንፈኛ ቡድን ተዋጊዎች ሙሉ በሙሉ አስለቅቀው ለመያዝ ፍልሚያቸውን እንደቀጠሉ መሆናቸው ተዘግቧል። በመጨረሻም በአሜሪካውያን ቢዝነሶችና የኢንተርኔት ተጠቃሚዎች ላይ ዲጂታል ወይም የሳይበር ጥቃት በሚያደርሱ ላይ ፕሬዚደንት ባራክ ኦባማ አዲስ የኢኮኖሚ ማዕቀብ እንዲጣል ወስነዋል። አድማጮች፣ ለሰአቱ ያለን ዜና በዚሁ ያበቃል። ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15630 በ22 ሜትር ባንድ በ13870 ኪሎ ሄርትስ እንዲሁም በ25 ሜትር ባንድ በ12140 በ12080 እና በ12040 ኪሎሄርዝ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የረቡዕ መጋቢት 23 ምሽት ፕሮግራም ነው። አስተናጋጆቻችሁ ሰሎሞን አባትና ቆንጂት ታየነን ም ካሁን በፊት የነበረው የድርድር ሂደት ዋና ግብዓት ተደርጎ በከፍተኛ ደረጃ ሊቀበሉት ይችላሉ የሚባልና ከአሁን በፊትም ያጣላቸው ላይ በተወሰነ ደረጃ የውሳኔ ሀሳብ ይዞ የሚቀርብ መቋጫ እንዲኖረው የውሳኔ ሀሳብ ይዞ የሚቀርብ ድርድር ይሆናል ብዬ ገምታለሁ። የመጨረሻ በኢጋድ እና በአፍሪካ ህብረት የጸጥታ ጉዳዮች ተንታኝ ዶክተር መሃሪ ታደለ ማሩ ናቸው። የሰማችኋቸው የተቋረጠውን የደቡብ ሱዳን የሰላም ድርድር አስመልክቶ ከሰጡት አስተያየት የተቀነጨበ ነው። ሙሉ ውይይቱ በምሽቱ ዝግጅታችን ይቀርባል። የናይጄሪያው ምርጫና ውጤቱ በአብይ ርዕስ ከዚያም በምርጫውና አህጉራዊ አንደምታው ዙሪያ ትንታኔ ይቀርብበታል። እንዲሁም ኢትዮጵያ በሲያትል ዓለም አቀፍ የቡና ትርኢት ጎልታ እንድትተዋወቅ ተመረጠች የሚሉ ይቀርቡላችኋል። አሁን ወደ ምሽቷ አብይ ርዕስ እናልፋለን። ናይጄሪያውያን ዛሬ አዲሱን ቀን ከአዲስ ተመራጭ ፕሬዚደንት ጋር ነው የተቀበሉት። በምርጫው ተቀናቃኛቸውን ጉድላክ ጆናታንን ያሸነፉት ሙሐማዱ ቡሃሪ ለመጪው አራት አመታት ሀገሪቱን እንዲያስተዳድሩ ተመርጠዋል። ብዙዎች እንደሚሉት ታዲያ ዋናዋ ባለድል እንደ ኤሮፓውያን የዘመን አቆጣጠር በ1999 ካበቃ ወታደራዊ አገዛዝ ወዲህ ለመጀመሪያ ጊዜ በሰላማዊ መንገድ ለተካሄደ የስልጣን ሽግግር የበቃችው ናይጄሪያ ነች። የአሜሪካ ድምጿ አንሉክ ከአቡጃ ዘገባ ልካለች። አሉላ ከበደ ያቀርበዋል። የቡሃሪ መራጮች የደስታ ስሜታቸውን መገላለጥ የጀመሩት ገና ውጤቱ ተጠናቆ ይፋ ከመደረጉ አስቀድሞ ነው። ላለፉት አስራ ስድስት ዓመታት የናይጄሪያን የፖለቲካ ምህዳር ተቆጣጥሮ በቆየው ገዢው የህዝባዊ ዲሞክራሲያዊ ፓርቲ ላይ እንደተገኘ ድል ነው የተቆጠረው። የምርጫውን ውጤት ይፋ መደረግ ተከትሎ ከፍተኛ ግምት በተሰጠው ምርጫ ዋናው ተፎካካሪ ፕሬዚዳንት ጉድላክ ጆናታን በምርጫ ውድድሩ በቡሃሪ ድል መነሳታቸውን በተቀበሉበት ንግግራቸው የሰላም ጥሪም አሰምተዋል። ተመራጩ ህዝቡ ለሀገሩ ያለውን ፍቅርና በዲሞክራሲ ላይ ያለውን እምነት አሳይቷል። ተመራጩ ፕሬዚዳንት ቡሃሪ ናቸው። ይህን ያሉት የተመራጩ ፕሬዚዳንት ሙሐመድ ቡሃሪ በበኩላቸው ተቀናቃኛቸው የነበሩትን የፕሬዚዳንት ጆናታን የፖለቲካ ጨዋነት ባወደሱበትና የናይጄሪያን ሕዝብ እንኳን ደስ አለ ባሉበት ንግግራቸው ነው። በአንድ ፓርቲ መመራት አበቃ ያሉት ለጊዜው ለቀድሞ ወታደራዊ መሪና የረዥም ጊዜ ፕሬዚዳንት እጩ ታላቅ የሐሴት ጊዜ ነው። ለምርጫው አስፈላጊ የሆኑ ቁሳቁሶች ዘግተው ከመድረሳቸውና በምርጫ ጣቢያዎች ከታዩት አንዳንድ የቴክኒክ እክሎች ባሻገር የምርጫ ሂደቱ በዚያች አገር ታሪክ በነፃነቱና በግልጽነቱ ተፎካካሪ የሌለው ነው በሚል ተወድሷል። እንደ አውሮፓውያን የዘመን አቆጣጠር በ2013 ዓ ም የተዋሃዱት የተቃዋሚ ፓርቲዎች በእንግሊዝኛው አጠራር ኦል ፕሮግሬሲቭ ኮንግሬስ በምህጻረ ቃሉም ኤፒሲ የተባለውን ፓርቲ አቋቋሙ። አዲሱን ፓርቲ እጅግ የከፋ የሙስና ንቅዘት በተንሰራፋባት የኃይል ምንጭ በተከታታይ በሚቋረጥባት በነዳጅ ዘይት ሀብት ላይ የተመሠረተና ነገር ግን እየወደቀ ያለ ምጣኔ ሀብት ባለቤት በሆነችው ሀገር ለውጥ አመጣለሁ ሲል ቃል ገባ። አገሪቱ እየተጓዘች ያለችበትን የተሳሳተ ጎዳና ያቃኑታል። ለዚህ ደግሞ ምንም ጥርጥር የለንም። ግን ጊዜ መውሰዱ አይቀርም። ይሄ ምክንያቱም አገሪቱ ፍጹም በተበላሸ ሁኔታ ውስጥ ነቻ። ስለሆነም ነገሮች በተአምር በቅጽበት ይለወጣሉ የሚል ቅዠት የለንም። ሚስተር ቡሀሪ አገሪቱን የማስተዳደር ስልጣን ለመረከብ እየተሰናዱ ባሉበት በአሁኑ ወቅት እስላማዊ ጽንፈኛ ቡድን ቦኮ ሀራም በበኩሉ አሁንም ሰሜን ምስራቃዊውን የአገሪቱን ክፍል ማንበሱን እንደቀጠለ ነው። ተሰናባቹ ፕሬዚዳንት ጉድላክ ጆናታን በስልጣን ላይ ሳሉ ነው ቦኮ ሀራም ጥቃቱን አጠናክሮ አገሪቱን ማንበስ የቀጠለው። በብዙ ሺህ ሰላማዊ ሰዎች ተገድለዋል። ከሚሊዮን በላይም ከቀያቸው መፈናቀላቸው ይታወቃል። እናመሰግናለን አሉላ። አሁንም ናይጄሪያ ጉዳይ ላይ ነው የምንቆየው። ናይጄሪያውያን የቀድሞ ወታደራዊ መሪ ሙሐመዱ ቡሃሪ ወደ ስልጣን በመመለሳቸው በመላ ሀገሪቱ ደስታቸውን እየገለጹ ናቸው። ጡረታ ላይ የቆዩት ጦር ሰራዊቱ ጀነራል ምርጫውን ያሸነፉት ከፕሬዚደንት ጉድለክ ጆናታን በላይ ሁለት ሚሊዮን ድምፅ አግኝተው ነው። የሚስተር ቡሃሪ ደጋፊዎች ተስፋ የሚያደርጉት ታዲያ የሀገሪቱን ምጣኔ ሀብትና የጸጥታ ጥበቃ ያጠናክራሉ ብለው ነው። ላቲካ ሆክ ከዚሁ ከዋሽንግተን ያጠናቀረችው ዘገባ አለ፣ ሶሎሞን ክፍሌ ያቀርባል። ሚስተር ቡሃሪ በምርጫው እየመሩና በድል እንደሚያጠናቅቁ ግልጽ እየሆነ ሲመጣ በሕዝቦቿ ብዛት በከፍተኛ ደረጃ የምትታወቀው ናይጄሪያ ትላንት ጀምሮ በደስታ ስሜት ውስጥ ትገኛለች። ካዱና ከተማ ውስጥ በንግድ ሥራ መሰማራቷን የምትገልጸው ሃዲጃ ኡስማን የደስታዋን ምክንያት ታስረዳለች። አደባባይ የወጣነው በጣም ስለተደሰትን ነው። በናይጄሪያ ለውጥ እንዲደረግ እንፈልጋለን። በጣም ብዙ ነገሮች ይካሄዱ ነበርና ደስተኞች አልነበርንም። ብዙ ልጆቻችን ተገድለዋል። የስራ አጡ ዜጋ ቁጥርም በርካታ ነው። በዚህ ምክንያትም ለውጥ እንፈልጋለን። በምርጫ ወቅት ብዙ ጊዜ የድምፅ ሰጪዎች ፍላጎት በአዲሱ መሪ አማካይነት ለውጥ እንዲመጣ ነው። ሚስተር ቡሃሪ ግን ሀገሪቱን ለመምራት አዲስ ሰው አይደሉም። ቡሃሪ ከ1983ቱ ወታደራዊ መፈንቅለ መንግሥት በኋላ ናይጄሪያን ለሁለት ዓመታት ግድም መርተዋል እና አመራጮች ከእርሳቸው የሚጠበቀውን ከሞላ ጎደል ምን እንደሁ ተረጥተዋል። በሌጎስ ከተማ ሌላው በንግድ ሙያ የተሰማራው አደዋሌ ሙትሊብ ስለ ቡሃሪ ያውቃል። ጄኔራሉ ይችን ሀገር ቀድሞ በ1975 እና 76 ዓመተ ምህረት በወታደራዊ መሪነታቸው አስተዳድረዋል። ያኔ ምን እንደሰሩ እናውቃለን። አሁን እንደገና ወደ ስልጣን ሲመጡ ከያኔው በተሻለ ይሰራሉ ብለን ተስፋ እናደርጋለን። ቡሃሪ የብዙሃኑን ናይጄሪያውያን ጥያቄ ይመልሳሉ የሚል አዎንታዊ አስተያየት አለኝ። የሚስተር ቡሃሪ ደጋፊዎች አዲሱ መሪ በሀገሪቱ ሰሜናዊ ግዛት ከተሞችና መንደሮች ውስጥ ግድያ፣ ጠለፋ እንዲሁም በመንገዶች ግራና ቀኝ ፈንጂ በመቅበር ከፍተኛ ችግር እየፈጠረ ያለውን አውዳሚ እስላማዊ ቡድን ቦኮ ሐራምን እንዲያስወግድላቸው ይፈልጋሉ። የሀገሪቱን ምጣኔ ሀብት ያሳድጋሉ የሚል ተስፋም አላቸው። የሌጎስ ከተማ ነዋሪው በዮሩባ ቋንቋቸው ሲናገሩ የሥልጣን ዘመናቸው ድልና ሰላም ያመጣልን ዘንድ እንመኛለን። የምንሸጠውን ቁሳቁስ የምንበላውን ምግብ እንዳናጣም ምኞታችን ነው። ከዚህ በኋላ ነገሮች አስቸጋሪ ሊሆኑብን አያስፈልግም። ውሃና መብራት እጅግ አስፈላጊ ናቸው። የነዳጅ ዋጋም ከአሁኑ ረግሶ ማየት እንፈልጋለን። ነበር ያሉት የሌጎስ ከተማው ነዋሪ። በነዳጅ ዘይት ምርቱ በሚታወቀው በናይጀር ደልታ ሁከት በመፈጠሩ ምርት ተስተጓጉሏል። ነዳጅ ለውጭ ሀገሮች ማቅረብም አልተቻለም። ባዕዳን መዋለ ነዋይ መዳቤዎችም በዚሁ በተፈጠረው ሁከት ሳቢያ በናይጄሪያ ገንዘባቸውን የማፍሰስ ፍላጎታቸው ነጥፏል። እናም የ72 ዓመቱ በጡረታ ላይ የቆዩት ጀነራል ከሰላሳ አመታት ዓመታት በኋላ ወደ ሥልጣን ሲመለሱ ብዙ በጣም ብዙ ሥራ ይጠብቃቸዋል አንዳንድ የሚስተር ቡሃሪ ተቃዋሚዎችም ምንም እንኳ ባይደሰቱም ያን ወደ ጎን ትተው በዲሞክራሲያዊ መንገድ ለተመረጡት መሪ ድጋፋቸውን እንደሚሰጡ ይናገራሉ። የናጓው ነዋሪ ቴዎፍሎስ ዌሪም አንዱ ነው። ናይጀሪያውያን ቀጣዩ መሪያችን ቡሃሪ ይሆናሉ ካሉና ከወሰኑ በኋላ ወደፊት መጓዝ ነው። ናይጀሪያ አንድ ናት። የሀገሪቱ ሉዓላዊነት ከግለሰቦች ሁሉ ፍላጎት በላይ ነው። ስለዚህ ውጤቱን ተቀብለን ወደፊት መጓዝ ነው። ዓለም አቀፍ ታዛቢዎች በናይጄሪያ የተካሄደው ፕሬዝደንታዊ ምርጫ በአንዳንድ ቦታዎች ሁከት ቢታይበትም በአብዛኛው ነፃና ትክክለኛ ነው ብለዋል። ፕሬዝደንት ጆናታን ትላንትናውኑ ለሚስተር ቡሃሪ ስልክ ደውለው በምርጫው በማሸነፍዎ እንኳን ደስ ያለው ብለዋል። ሚስተር ቡሃሪም ደጋፊዎቻቸው ተቀናቃኞቻቸውን እንዲያከብሩና በንብረቶቻቸው ላይ ጉዳት እንዳያደርሱ ጥሪ አስተላልፈዋል። ዩናይትድ ስቴትስም የናይጄሪያ ሕዝብ በዲሞክራሲያዊ ሂደት የሲቪል መብቱን ለመጠቀም በመቁረጡ የእንኳን ደስ ያላችሁ መልእክቷን አስተላልፋለች። ከዚሁ ከናይጄሪያ ጉዳይ ሳንወጣ ይህ ምርጫ በተቃዋሚው ሙሐመዱ ቡሃሪ አሸናፊነት መቋጨቱ ለናይጄሪያ የመጀመሪያ መሆኑን ለአፍሪካ ደግሞ ሰፊ ምሳሌነት እንዳለው አንድ የፖለቲካ ተንታኝ ለቪኦኤ ያስታውቀዋል። አዲስ አበባ በሚገኘው የደህንነት ጥናት ተቋም በምህፃር አይኤስኤስ ይባላል፣ የሰላምና ግጭት ማስወገድ ባለሙያ ዶክተር ሰሎሞን ደርሶ ለናይጄሪያ የምርጫ ስኬት የፖለቲካ ፈቃደኝነት፣ የተቋማት ጥንካሬና ነጻነት እንዲሁም ህዝባዊ መነሳሳት ወሳኝ ሆነዋል ይላሉ። ሄኖክ ሰማ ጊዜር ነው ያነጋግራቸው። አሁን በተካሄደው የናይጄሪያ ፕሬዚዳንታዊ ምርጫ ምናልባትም ታላቅ ቦታ ሊሰጥ የሚቻል ተብሎ ሊባል የሚችል ክንውን ነው። የፕሬዚዳንት ጉላክ ጆናታን ምንም ማቅማማት ያልታየበት ገና ውጤቱ ሀገሪቱ የምርጫ አካሄድ ኮሚሽን ሳይታወጅ አስቀድሞ ለተፎካካሪው ማለትም ሙሐመድ ጀነራል ሙሐመድ ቡሃሪ እንኳን ደስ አለዎት ብለው የስልክ ጥሪ ማድረጋቸው በጣም በጣም ከፍተኛ ቦታ ከሚሰጠው ክንውን ውስጥ አንዱ ነው። በዚህ በተካሄደው የናይጄሪያ ምርጫ በሀገሪቱም ለመጀመሪያ ጊዜ የተሸነፈ ሰው ለአሸናፊው ሽንፈቱ በመረጋገጥ ባለበት ኦቶሪቲ ሳይደረግ አስቀድሞ ሽንፈቱን ተቀብሎ ለአሸናፊውም ደግሞ እንኳን ደስ አለ እና መልካም ምኞት ገልጽ የመግለጽ ሁኔታ በናይጄሪያ በጣም ለመጀመሪያ ጊዜ የተደረገ ነገር ነው። ለአፍሪካ ደግሞ እጅግ ታላቅ ምሳሌን የሚሆን ነገር ነው። አንዱ ትልቁ ችግር በተለያዩ የአፍሪካ ሀገራት እንደሚታየው በምርጫ ጊዜ ተሸናፊ ወገኖች እሺ ብለው ምርጫን በጸጋ ተቀብለው ምርጫ የሕዝብ ሉዓላዊነት መገለጫ እንደመሆኑ መጠን እሱን አክብረው ላሸነፈው እንኳን ደስ አለህ ብሎ መግለጽ ብዙም የተለመደ አይደለም። ብዙም የተለመደ አይደለም። ሩቅ ሳንሄድ በናይጄሪያ ከአምስት ዓመት በፊት የተካሄደውን ምርጫ ብንመለከት ያኔ ፕሬዚደንት ጉድላክ ጆናተን ከማህሙድ ቡሃሪ ጋር ባደረጉት ፉክክር ከምርጫው በኋላ እንዲያውም ሁከት ነበረ። የምርጫውን ውጤት ያለመቀበል ሁኔታ ነበር ኖርዘን ናይጄሪያ። እንዴት ትመለከተዋለህ? ምን ለውጥ አመጣ? በናይጄሪያ እንግዲህ በአጠቃላይ ግጭትን ለማስወገድ እንደዚሁም ደግሞ በዴሞክራሲው ሂደት እና በተቋማት ነጻነት ላይ የተመዘገቡ የተገኙ ምን ውጤቶች አሉ? ምንድን ነው ለውጥ ያመጣው በናይጄሪያ? በናይጄሪያ እንግዲህ በዋነኛነት ያመጣው ለውጥ ምንድን ነው፣ በስልጣን ላይ ያሉ ሰዎች ህዝብ ለኋላዊነቱን የሚገልጽበትን ምርጫ ተጠቅሞ ይሆነኛል የሚለውን ሰው አሁን ስልጣን ላይ ካለው በተለየ መልኩ ሲገልጽ ያንን ለመቀበል ፈቃደኛ ሆኖ መገኘት አንደኛ፣ በዋነኛነት ተምሳሌት የሚሆን ሁለተኛ፣ የናይጄሪያ የምርጫ ተቋም ማለትም የኢንዲፔንደንት ናሽናል ኤሌክቶራል ኮሚሽን የሚባለው ይሄን ምርጫ ያካሄደው በጣም እጅግ ፈታኝ በሆነ የፖለቲካና የጸጥታ ሁኔታ ውስጥ ሆኖ ነው። ፖለቲካውን በተመለከተ ናይጄሪያ በዚህ ምርጫ ምክንያት እጅግ በጣም ፉክክሩ በጣም የተቀራረበ ነበረ። እንዲሁም ደግሞ የተለያዩ የግጭት ክስተቶች ሲከሰቱበት የነበረው የነበረበት ሁኔታ ነው የነበረው እና ይሄ በነበረበት ሁኔታ የናይጄሪያ ኢሌክሽን ኮሚሽን በጣም ፕሮፌሽናል እና የነካልም ወይ ምርጫው እንዲካሄድ በተለይም ደግሞ ሰዎች ድምጻቸውን ከሰጡ በኋላ የድምፅ ቆጠራ ሂደቱ ለህዝብ ትራንስፓረንት በሆነ መልኩ እያንዳንዱ ደረጃ ላይ እየተካሄደ የነበረበት ሁኔታ ነው። ያ እንግዲህ የሚያሳየው ምንድን ነው የኤሌክቶራል ኮሚሽን ሮል እንዴት መሰረታዊ እንደሆነ ነው። እንግዲህ የማረጋገጫ ማህተሙን በተለይ ለናይጄሪያ የምርጫ ኮሚሽን የአፍሪካ የምርጫ ታዛቢዎች፣ የዓለም አቀፍ የምርጫ ታዛቢዎች የሰጡት ነው። የናይጄሪያ የሲቪክ ማህበራትም እንደዚሁ ምናልባት በተለይ አሰባሰቡ ላይ አንዳንድ ስጋት እንዳለ የገለጹ ቢሆንም በአጠቃላይ ግልጽ በሆነ ሁኔታ የተቆጠረ ምርጫ ነው። በዚህ ዓመት በርካታ የአፍሪካ ሀገሮች ናቸው ወደ ምርጫ የሚገቡት ከነዚህ መካከል ኢትዮጵያ ያለችበትና እስቲ የንጽጽር የፖለቲካ ትንተና እንዲሰጡኝ የምፈልገው እዚህ ላይ ነው በተቋማት ነጻነት እንደዚሁም ደግሞ ሁሉን ያሳተፈ የዜጎች ይሁንታን ያገኘ ፓርቲ ሀገር የሚያስተዳድርበት የኢትዮጵያ የምርጫ ሂደት እና የናይጄሪያን የምርጫ ሂደት ሲመለከቱ ምን አንድ የሚያደርግ ምን የሚያለያዩ ነጥቦች አሉ? ትልቁ እና ወሳኙ የሆነ ልዩነት የፈጠረው ከሁለት ሺህ አስራ አንዱ የናይጄሪያ ምርጫ በተለየ ሁኔታ በስልጣን ላይ ያለው ፒዲፒ የሚባለው ፓርቲ አብሶሉት የሆነ ዶሚነንስ የነበረበት ሁኔታ አልነበረም የነበረው። አሁን በተካሄደው ምርጫ መሐመድ ቡሃሪ የሚመሩት የተቃዋሚ ፓርቲ የተለያዩ የፖለቲካ አመለካከት ያላቸውን የተለያዩ ቡድኖች በአንድ ላይ አድርጎ ትልቅ የሆነ ፈታኝ የሆነ ውድድርን በስልጣን ላይ ላለው ፓርቲ ያመጣበት ሁኔታ ነው ያለ። ይኸውም ደግሞ በስልጣን ላይ ያለው ፓርቲ የነበረው ከፍተኛ የሆነ ዶሚነንስ በጥያቄ ውስጥ እንዲገባ ያደረገበት ሁኔታ ነው የነበረው። ይሄ መሰረታዊ የሆነ ልዩነት ነው ከኢትዮጵያ ጋር። ኢትዮጵያ አሁን ባለችበት ሁኔታ በስልጣን ላይ ያለው ኤፒአርዴፍ አሁንም ትልቅ የሆነ ዶሚናንስ ነው ያሉ። ኦፖዚሽን ፓርቲዎች አንደኛ ፍራግመንት ናቸው። ሁለተኛ ይሄ ነው የሚባል አሁን ናይጄሪያ ላይ ያየነውን ተቃዋሚ ፓርቲ በስልጣን ላይ ያለውን ፓርቲውን በትልቅ ሁኔታ ፈተና ውስጥ ሊከት የሚችል ፉክክር የሚያመጣበት ሁኔታ ያለ አይመስልም። እንግዲህ ሂደቱም እንዳለ ሆኖ ውጤቱ ደግሞ ግልጽ ነው። አንድ ገዢ ፓርቲ ወደ ተቃዋሚ ፓርቲ የስልጣን ሽግግር እየተካሄደበት የሚካሄድበት ነው የሚሆነው የናይጄሪያ ምርጫ። ከአዲስ አበባ ትንተና የሰጡን ዶክተር ሰለሞን ደርሶ በደህንነት ጥናት ተቋም አይሴስ የሰላምና ግጭት ማስወገድ ባለሙያ ለሰጡኝ ማብራሪያ አመሰግናለሁ። ወደ መጨረሻው የመጽሔት ክፍለ ጊዜ ዘገባ ስናልፍ ኢትዮጵያ ከአንድ ሳምንት በኋላ በዚህ በዩናይትድ ስቴትስ ሲያትል ከተማ በሚካሄደው ዓለም አቀፍ የቡና ትርኢት በጉልህ የምትተዋወቅ ወካይ ሀገር ሆና መመረጧ ተገልጿል። ዝግጅቱ ከፍተኛ ደረጃ ያለውን ቡናዋን ለማሳየትና ግንዛቤ ለመፍጠር ለኢትዮጵያ እድል የሚሰጥ መሆኑን በኢትዮጵያ የዩናይትድ ስቴትስ የዓለም አቀፍ የልማት ተራድኦ ድርጅት ዩኤስኤአይዲ አስታውቋል። ዘጋቢያችን እስክንድር ፍሬው ከአዲስ አበባ የላከው ዘገባ ቀጥሎ ይቀርባል። በአሜሪካ የስፔሻሊቲ ቡና ማህበር የተዘጋጀው የቡና ትርኢት በየአመቱ የሚካሄድ ነው። እንደ አውሮፓውያን አቆጣጠር ከሚያዝያ 9 እስከ 12 የሚካሄደው የዘንድሮ ትርኢት ግን ኢትዮጵያ የምትጎላበት እንደሚሆን ተገልጿል። በኢትዮጵያ የዩናይትድ ስቴትስ ዓለም አቀፍ የልማት ተራደሮ ድርጅት የኢኮኖሚ እድገትና ትራንስፎርሜሽን ቢሮ ኃላፊ ጋሪ ሮቢንስ ለቪኦኤ እንዳሉት ኢትዮጵያ ወካይ ሀገር ሆና ተመርጣለች። እንደ እርሳቸው አባባልም ይህ ከፍተኛ ጠቀሜታ ያለው ድል ነው። distributed throughout the event in their special marketing. ይህ ማለት ኢትዮጵያ በዝግጅቱ ሁሉ በጉልህ ትተዋወቃለች ማለት ነው። የተለዩ የግብይት ሰነዶች ይኖራሉ። የተለየ የኢትዮጵያ ቦታም ይኖራል። ሐሳቡ ምንድን ነው? በጉባኤው ላይ ለመሳተፍ ከሚገኙት ከዐሥር ሺህ በላይ ሰዎች መካከል የኢትዮጵያን ጠቃሚነት ማጉላት ነው። ኢትዮጵያ የቡና የትውልድ ቦታ እንደመሆኗ መጠን በቡና ጠጪዎች፣ በቡና አምራቾችና በቡና አዘጋጆች መካከል የተለየ ቦታ ትይዛለች። እናም ይህ ዝግጅት ከፍተኛ ደረጃ ያለውን ቡናዋን ለማሳየትና ስለ ቡናዋም ግንዛቤን ለመፍጠር ለኢትዮጵያ ዕድል የሚያስገኝ ነው። የሲያትሉ የቡና ንግድ ትርኢት ኢትዮጵያውያን አምራቾች፣ አዘጋጆችና ላኪዎች የንግድ ትስስር እንዲፈጥሩ የሚረዳ መሆኑንም ሚስተር ሮቢንስ አብራርተዋል። ወደ ሲያትሉ ዝግጅት የሚሄዱ ሰዎች የሚያገኙት ጥቅም በሁለት መንገድ የሚታይ ነው። አንደኛ፣ አንዳንድ ቡና አብቃይና ላኪዎች ፉክክሩ ምን እንደሚመስል እንዲመለከቱ ዕድል ይሰጣል። ሰባት መቶ የተለያዩ ዝግጅቶችን ያያሉ። ሌሎች አገሮች ምን እያመረቱ እንደሆነ፣ ለቡናቸው ዋጋ እንዴት እንደሚሰጡ፣ እንዴት እንደሚነግዱ ያያሉ። እናም በጣም አስፈላጊ የሆነውን የገበያ ቦታ አስመልክቶም ግንዛቤ ይወስዳሉ። ራሳቸውን ችለው ወደ ኢትዮጵያ መጓዝ የማይችሉ ዓለም አቀፍ ሸማቾችም የኢትዮጵያን ላኪዎች፣ አዘጋጆችና አምራቾች የማግኘት ዕድል ያገኛሉ። የቡናው ሁኔታ ምን እንደሚመስል በተሻለ ሁኔታ ለመረዳትና በእነዚህ የንግድ ትርኢቶች ላይ በጣም አስፈላጊ የሆነውን ግንኙነት ለመፍጠር በገዥና በሻጭ መካከል ደግሞ የግዥ ውል ለመፍጠር ይረዳቸዋል። ወደ ሲያትል ከሚያመሩት ኢትዮጵያውያን ተሳታፊዎች መካከል ያኮፊ ሮስተርስ የተባለው ድርጅት ባለቤትና ስራ አስኪያጅ ሳራ ይርጋ አንዷ ናት። በተለይ ኢትዮጵያ በዝግጅቱ እንድት ጎላ መመረጧ የሚገኘውን ጥቅም እንደሚጨምረው ታምናለች። እኔ አሁን የምጠብቀው ዓለም ሁሉ ወደዛ ወደ ኢትዮጵያ ፓቪሊዮን የሚመጣ ነው የሚመስለኝ። ምክንያቱም በትልቅ ትኩረት ተሰጥቶት ፕሮሞት እየተደረገ እየተዋወቀ ያለ ነገር ስለሆነ ና ለእኛ በጣም ትልቅ እድል ነው። ሌላ ጊዜ ቢሆን ሩቲን ነገር ነው፣ ሁሉም ቡትኩል ኦፖርቹኒቲ ነው ያለው። ኢትዮጵያ ተመርጣ ግን እንደ ቡና መገኛ ሀገርነቷ ያ ክብር ተሰጥቷት ደግሞ የተለየ አይነት ዝግጅት ሲኖር እርግጠኛ ነኝ በጣም እዛ የሚመጣ በሙሉ የኢትዮጵያን ፓቪሊዮን ሳይሄድም ከዛም ደግሞ የእኛን ማንነት የቡናችንን ጥራትና ለቡናችን የምንሰጠው ነው ክብር ሳያሄድም ብዬ አስባለሁ። ኢትዮጵያ የተመረጠችበት የዘንድሮው የቡና ትርኢት የዚች ሀገር ተሳታፊዎች ቁጥር እንዲጨምርም ምክንያት ሆኗል። በዩኤስኤአይዲ የግብርና እድገት ፕሮግራም የውጭ ንግድ ስራ አስኪያጅ ብስራት ኤርሚያስ ይህንኑ የሚያብራራው ባለፈው አመት ብንመለከት ከ15 እስከ 20 የሚሆኑ ኤክስፖርተሮች ብቻ ነው በዚህ እንትን ላይ የተሳተፉት የነበረው። አሁን ግን ከአርባ ያላነሰ ይበልጣል ብለን ነው እኛ የምናስበው ነገሮች ተሳክተው የሚሆን ከሆነ ከአርባ በላይ ኤክስፖርተሮች ይሳተፋሉ ብለን ነው እየገመትን ያለ ነው። በዛ ልክ ነው ዝግጅቱም የተደረገው። በቡና ምርትና ንግድ ዘርፍ የተሰማሩ ኢትዮጵያውያን በእንደዚህ አይነት ታላላቅ መድረኮች ይሳተፉ ዘንድ ስራዎች ሲሰሩ መቆየታቸውም ተገልጿል። በዩኤስአይዲ በሚደገፈው የግብርና ምርት ንግድ መሪ ሴቶች ጥምረት ፕሮግራም የስርዓተ ጾታ ቡድን መሪ ራሄል ተሰማ እንዳለችው በተለይ ሴቶቹ መረጃ ያገኙ ዘንድ የተለያዩ ጥረቶች ተደርገዋል። አንደኛው የፕሮጀክታችን አላማ ምንድን ነው፣ በግብርና ንግድ ዙሪያ ላይ ያሉ ሴቶች መረጃ እንዲያገኙ ማድረግ እንደዚሁም የገበያ እድሎችን እንዲያገኙ ማድረግ ነው። ከዚህ በመነሳት አሁን በቅርቡ በሚደረገው ዝግጅት ላይ ደግሞ ቡና ላይ አምራች ነጋዴዎች እና እንደዚሁም ኤክስፖርተሮችን ጨምሮ እኛ ፕሮጀክት ውስጥ ለሚሳተፉ መረጃውን በማስተላለፍና እንደዚሁም የተለያዩ ድጋፎችን በማድረግ ለምሳሌ የተለያዩ ስፖንሰሮች አሉ ከእነሱ ጋር እንዲገናኙ ማድረግ እና ሪኮሜንዴሽኖችንም እንሰጥ ነበረ። ሰሞኑን ወደ ሲያትል ከሚያመሩት ተሳታፊዎች የተወሰኑት የገንዘብ ወጫቸው የተሸፈነው በዩኤስኤአይዲ ነው። የገንዘብ ድጋፍ የሚደረገው በተለይ ከዚህ ቀደም እንደዚህ ባሉ ታላላቅ የቡና ዝግጅቶች ላይ ላልተሳተፉት እንደሆነ የድርጅቱ የሥራ ኃላፊዎች አስረድተዋል። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ። የተከበራችሁ አድማጮች ዝግጅቶቻችንን በኢንተርኔት ከዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም ማግኘት ትችላላችሁ። በፌስቡክና ትዊተርም ቪኦኤ አምሃሪክ ብላችሁ ተከተሉን። ወደ ሁለተኛው አጋማሽ ከመሻገራችን በፊት የረ በሙዚቃ እናሳርፋቸው እያለ ነው ኃይሉ ታምራት። የእውቁ የተፈራ ካሳ ልጅ ግርማ ተፈራ ካሳ ያባቱን ይህም አለለካን ያሳምረዋል። ከምሽቱ 3 ሰዓት ከ35 ደቂቃ ሆነ። አሁን አዲስ አበባ ላይ። ቆንጂት ስለ አፕሪል ዘፉል አንዳንድ ነገር እየነገርሽኝ ነበር ቅድም። ዛሬ ብዙ ሰው ሲወናበደዋል ይመስለኛል። በአውሮፓውያን ሚያዚያ አንድ ኤፕሪል ፉልስ አንዱ ሌላውን የሚያሞኝበት። እኔም በጠዋቱ ተገኝቻለሁ ያለው ለነገሩ አንተስ። እኔ ተጠንቅቄ ነው ያልኩት። ዜና እየጻፍኩ ስለሆነ ያዋልኩት ተጠንቅቄ ነው ያልኩት። ዜናዋ በቃ ልልፈልግ ነበረ። ከአድማጮች ጋር እንደዚህ አይነት ጨዋታ አያስፈልግም ብዬ ነው። ለማንኛውም ጊዜ ካገኘን እንዴት እንደተጀመረ ይሄ ቀን ይህንን ቀን ማክበር ጥቂት እንላለን፣ እንግዲህ ጊዜው እንደፈቀደልን ማለት ነው። አሁን ወደ ተከታዩ ዝግጅታችን እንለፍ፣ ዲሞክራሲ በተግባር ቀጣዩ የደቡብ ሱዳን የሰላም ድርድር የተፋላሚ ወገኖቹ ባልተስማሙባቸው ጉዳዮች ላይ የመጨረሻ የውሳኔ ሀሳብ የሚያቀርብ ሊሆን እንደሚችል አንድ የጸጥታ ጉዳዮች ተንታኝ ተናግረዋል። በኢጋድና በአፍሪካ ሕብረት የጸጥታ ጉዳዮች ተንታኝ የሆኑት ዶክተር ማሃሪ ታደለ ማሩ ለአሜሪካ ድምጽ እንዳብራሩት የብሔራዊ አንድነት የሽግግር መንግስት ለመመስረት የተቀመጠው የጊዜ ሰሌዳም ክለሳ ያስፈልገዋል። የፕሬዝደንት ሳልቫኪር ማያርዲት መንግስት በመጪው ሐምሌ ወር ላይ በሽግግር መንግስት እንዲተካ የጊዜ ሰሌዳው ቢጠይቅም ድርድሩ በመቋረጡ ምክንያት ያ ሊሆን እንደማይችል እየተስተዋለ ነው። ዶክተር መሀሪ ታደለ ማሩን በአዲስ አበባ ያነጋገራቸው እስክንድር ፍሬው ነው። ከአንድ ወር በፊት ተቋረጠውን የሰላም ድርድር ለማስቀጠል የአሜሪካና የኖርዌይ ልዩ ልዑካን የያዙትን ጥረትና ያለውን ተስፋ በማስረዳት ይጀምራሉ። ድርድር ለመግባት እንኳን ችግር የሚያስፈጥር አይመስለኝም። ካሁን በፊትም ድርድር ለመጀመሩ ወይ ለማካሄድ አይደለም ችግሩ፣ ድርድሩ ቋጭተው ወደ ሽግግር መንግስት የመግባቱ ጉዳይ ነው ችግር የነበረው። ይሄ ችግር በቀላሉ ይፈታል ብዬ አልገምትም። ዞሮ ዞሮ ኢጋድ የመራሹ የድርድር ሂደት በቀጣዩ የተወሰነ መቋጫ ይኖረዋል የሚል እምነት አለኝ። ይሄውም አንደኛው በሁለት መንገድ ነው። አንደኛው ከኢጋድ በኩል አሁን የመጨረሻውን ሀሳብ እነሱ ተደራድረው የሚወስኑት ሳይሆን ወይ የሚቀበሉት ወይ ደግሞ ማይቀበሉት የውሳኔ ሀሳብ የሚያቀርብ ይመስለኛል። ይሄ እንዲቀበሉ የሚደረግ ጥረት ሊሆን ይችላል፣ የትሮይካ ጉዞም እንጂ ከአሁን በፊትም ድርድር ለመቀጠል አለመቀጠል አልነበረም ችግራቸው። ስለዚህ የውሳኔ ሀሳብ ሲቀርብ ምን ይመልሳሉ የሚለው ግን ትልቅ ጥያቄ ነው አሁንም እና የውሳኔ ሀሳቡ ከአሁን በፊት የነበሩትን ነጸብራቅ ሆኖ ምናልባትም ካሁን በፊት የነበረው የድርድር ሂደት ዋና ግብአት ተደርጎ በከፍተኛ ደረጃ ሊቀበሉት ይችላሉ የሚባል እና ካሁን በፊትም ያጣላቸው ላይ በተወሰነ ደረጃ የውሳኔ ሀሳብ ይዞ የሚቀርብ መቋጫ እንዲኖረው የውሳኔ ሀሳብ ይዞ የሚቀርብ ድርድር ይሆናል ብዬ ገምታለሁ። የመጨረሻ ዶክተር ማሀሪ ለምሳሌ ታይም ቴብል ነበረ ጊዜ ሰሌዳ ነበረ መጋቢት አምስት እንደ አውሮፓውያን አቆጣጠር ስምምነት እንደሚፈራረሙ አጠቃላይ ስምምነት ከዛ በኋላ ቅድመ የሽግግር መንግስት ጊዜ እንደሚኖር ከዛ በኋላ የሽግግር መንግስቱ እንደሚመሰረት አሁን ያንን የጊዜ ሰሌዳ ማሟላት ይቻላል ከዚህ በኋላ ወይ ስለዚህ ዘግይተዋል አይመስለኝም ይሄ የጊዜ ሰሌዳ ማሟላት የሚቻል አይመስለኝም ክለሳ ያስፈልገዋል ካሁን በፊት እንደተደረገው እየተገፋ የሚሄድ የጊዜ ሰሌዳ ይኖረዋል ምናልባት የአሁኑ ምንድን ነው ጥብቅ የሆነ የመጨረሻውን ጥረት ከኢጋድ በኩል ሊደረግ የሚችለው በሙሉ ተደርገዋል የሚልና የአፍሪካ ህብረትም በተለይ አምስቱ ከፒስ ን ሴኪሪቲ ወይ የጸጥታና የሰላም ምክር ቤቱ የተወከሉት ሰዎች አገሮች ያሉበት የአፍሪካ ይሁንታ እንዳለው የኢጋዱ መራሹ የድርድር ሂደት ከዛም አልፎ የተባበሩ መንግስታት በተለይም ደግሞ የጸጥታ ምክር ቤቱ ሙሉ ይሁንታ ያለው መሆኑን በሚያረጋግጥ መልኩ መልእክቱ የማስተላለፍ ነው የሚሆነው። ከዛ በኋላ የሚመጡት ምንድን ነው የሚሆነው? የሚለው እንግዲህ ሰፋፊ የሆኑ አሻግረው ጊዜ ማየት ይቻላል። ሴኔሪዮስ ቢውልድ ማድረግ ይቻላል። ከዚህ አንጻር ሲታይ ፐርሃፕስ ለመጀመሪያ ጊዜ ሁሉንም የሚመለከታቸው አካባቢያዊ አህጉራዊና ዓለም አቀፋዊ ሀይሎች በአንድ ላይ ተጠናክረው የሚሰጡት ውሳኔ ይኖራል የሚል ግምት ነው ያለ። እንግዲህ መጋቢት ላይ ስምምነቱ አልተፈረመም። በጊዜ ሰሌዳው መሰረት ቀድሞ የሽግግር መንግስቱም በሰአቱ ሊጀመር የሚችልበት ሁኔታ አይታይም። የሽግግር መንግስቱም እንደዚሁ ይሄ ሁኔታ ደግሞ ወደ ምን ያመራል? ጁላይ ላይ ወይም ሐምሌ ላይ የደቡብ ሱዳን የሽግግር መንግስት ማንዴቱ ወይ ሕጋዊነቱ ያበቃል። ይሄን እንዴት ነው አጣጥሞ መሄድ የሚቻለው? አሁን ይሄ መንግስት በዛ ሰዓት የሽግግር መንግስት በቦታው ልክ አልተተካ እንዴት ነው ሊሆን የሚችለው? ማንዴቱ አሁን ስንናገር የሌጋሊቲ ጉዳይ ነው ጉዳይ ነው እንጂ ተቀባይነት ወይ ሌጂቲሜሲ ጉዳይ ለሌጂቲሜሲ በአሁኑ ጊዜ ይቅርና በፕሬዚዳንት ሳልቫኪር የሚመራው መንግስት በአጠቃላይ ስፒኤል የሚባለው ከአሁን በፊት ደቡብ ሱዳንን ሽግግ ለዚህ ነጻነት ያበቃትም ድርጅት ህጋዊነት ሊኖረው ይችል እንደሆነ ነው እንጂ ተቀባይነት፣ ህዝባዊ ተቀባይነት አጥተዋል። ለዚህ ነው በግሌ ወደ ማልቲ ስቴክ ሆልደርስ የሚባለው ኢጋድ ጀምሮት የነበረው የመጀመሪያውን ሂደት እና የአስቀምጦት የነበረው መፍትሄ ካልተመለሰን በስተቀር የዳርፉሩን አይነት የተለያዩ የመበታተን አደጋ እንዳያጋጥም በተለይ በተቃዋሚም በመንግስትም ያሉ ሀይሎች አንድ ላይ ተሰባስበው የመንቀሳቀስ እድሉ እየጠበበ ዳርፉር ላይ እንዳየ ነው። ከሁለት ሬበል ግሩፕስ ና ከሁለት ተደራዳሪዎች ወደ ሀያ ና ሰላሳ የደረሰበት ሁኔታ ነው የተፈጠረው እና የእሱ አይነት ሁኔታ እንዳይፈጠር ስጋት አለ። በአሁኑ ጊዜ ደግሞ በኑዌሮችም በኩል እና ሌሎችም በተለይ በዲንካው ማህበረሰቡ በኩል ያለው የማክረር እና መሪዎችን ስምምነትና ድርድር የሰጠው መቀበል መርህ እንዳይደረግ የሚገፏቸውን አርቆ ፌንስ አርጎ ወይ ከልክሎ ከልሎ ድርድር ማካሄድ ካልተቻለ ያለው አማራጭ ወደ ማልቲ ስቴክሆልደር መንገድ መሄድ ና ይሄም በዩኤን ሴኩሪቲ ካውንስል በኩል ግፊት ሀይል የመጠቀም ጭምር ሊያመጣ የሚችል ማዕቀቡም ጭምር በተለይ በግለሰቦች እና ሀብት ባላቸው ግለሰቦችና በዚህ ምክንያት በቀጥታ ሊሰማቸው የሚችሉ ሀይሎች ላይ በሚያተኩር መልኩ መሄዱ የግድ ነው የሚሆነው። ዶክተር ማሪ ይህንን ከነሱ አይቀር ለምሳሌ መፍትሄ ከመፍትሄ አቅጣጫዎች አንዱ ሲመከርበት የቆየ ነው ተብሎ በአንዳንድ የደቡብ ሱዳን ወገኖች የሚነገር አገሪቷ በዩኤን የበላይ ጠባቂነት በዩኤን በሚሾም ሰው እንድትተዳደር የመደረግ አማራጭ ቀርቧል የሚባሉ ነገሮች አሉ። እነዚህ መረጃዎች ምን ያህል እውነት ሊሆኑ ይችላሉ እንደ የታየ፣ በለመስ ነው ያምናሉ ወይ? ደቡብ ሱዳን አሁን ባለው መንግስት፣ ወይም በተቃዋሚዎቹ፣ ወይም በነሱ የመሰረቱ ሽግግር መንግስት ሳይሆን ለጊዜው በዩኤን የበላይ ጠባቂ ነው በተባበሩት መንግስታት ድርጅት እንድትተዳደር የሚል ሀሳብ በግል እንደ አንድ ባለሙያ የሚታየኝ ይሄ የኢጋድ ሀሳብ ይሆናል ብዬ አልገምትም። የኢጋድ አካባቢው በደንብ የሚገነዘብ ድርጅት ስለሆነ እና ሀገሮቹንም ኢትዮጵያም ጭምር በውጭ ሀይል የሚተዳደር ሀገር ይህን ያህል ርቀት ይሄዳል ብሎ ስለማይገምት እና መፍትሄውም እዛ ስለማይሆን ሩት ኮውዙን ወይ መሰረታዊ መነሻ መዘዙ የሚፈታ ስለማይሆን ይህን ያህል ይሄ የሚደገፍ በኤጋድ የሚደገፍ ሀሳብ ነው ብዬ አልገምትም። የሞግዚት አስተዳደር በአካባቢያችን ተመልሶ መፍትሄ ሲያመጣ አይታየኝም። ሀሳቡ የፈነጠቀው የሚመስለኝ በአፍሪካ ህብረት የአጣሪ ኮሚሽኑ በተመለከተ ነው። ይህም ከሰጠው እንዴት ራሱ ይጣጣማል ወይ አላቅም። ፋክት ፋይንድ ሚሽን ኢንቨስቲጌሽን አካሂዶ ማን ነው ጥፋተኛው ላይ ውሳኔ አስቀምጦ፣ ከዛም ባለፈ ጥፋቱ እንዴት ነው የሚታረመውና አገሪቱ ወደ ስምምነትና ሰላም የምትሄድበትን ሀሳብ ማቅረብ ላይ ነው እንጂ ይህን ያህል የሞግዚት አስተዳደር ደግፎ የሚሄድበት ሁኔታ አይታየኝ። በምስራቅ በምዕራብ አፍሪካ ላይ ሞግዚት አስተዳደሮች የተወሰነ ጊዜ የሰሩበት ሁኔታ ነበረ። በደቡብ አፍሪካም እንደዚሁ ግን እነዚህ በኮሎኒያሊዝም እንደወጡ ነው እና ምንም አይነት ይህን የሚባል ኃይል ተንቀሳቃሽ ኃይል የታጠቀ ኃይልም ይህን ያህል በነበረበት ሁኔታ አይደለም። በሁለት ሶስት ወይ ከዛ በላይ ታጣቂዎች የሚፋሉበት ሁኔታ አልነበረም። ይሄ ይሰራል ብዬ በግሌ አልገምትም። ምናልባት ሊሆን የሚችለው ዞሮ ዞሮ አሁን እንደምናየው ሌሎች አካባቢዎች ሶማሊያም፣ አካባቢያችን ያሉት የሶማሊያም ትምህርት ይሰጠናል። የሶማሊያም እዚህ የደረሰችው ረዥም ጊዜ ወስድ ነው። ብዙ ድርድሮች ተካሂደዋል። የወደቁ አሉ፣ ከነሱ ትምህርት ተወስደዋል። አንዳንድ ሀሳቦች ጥሩ ሀሳቦች ጊዜ ወስደዋል፣ ተቀባይነት የማግኘት ከኢትዮጵያ ሲሰነዘር የነበረው ለደቡብ ሱዳን ሰላም የሰጠው ሰላምን ከአካባቢ የማግኘት ወይ ፒስ ፍሮም ፒስስ የሚባለውን ትራክ ቱኑ የመከተልና የስልጣን ሽግሽግ ና ሽንሸና ተካሂደው የፌዴራሊዝም አይነት አስንጻ ሀሳብ ተቀባይነት አግኝቶ ወደ አንድ የማምጣት ሀገሮችን እንዳይበታት ነው የመያዝ የመያዣ መንገድ ተደርጎ ፌዴራሊዝም ተጠቅመውበታል። እና ይሄን ማስቀጠል ነው እንጂ የሚቻለው ከውጭ የመጣ ኃይል ደቡብ ሱዳንን ሲያስተዳድር እኔ ከማቀው ከምረዳ ከምገነዘበው አይታየኝም፣ መፍትሔም ይሆናል ብዬ አልገምትም። የመጨረሻ ጥያቄ አረገዋለሁ፣ ዶክተር ማሪ ከዚህ በፊት ባደረግነው ቃለ ምልልስ የሰላሙ ድርድር ረጅም ጊዜ መፍጀቱ አይቀርም ብለው ነበር። እርስዎ እንደዚህ በአጭር ጊዜ ሊቋጭ የሚችል አይደለም ብለው ነበር። አሁን ምን ይታየውታል? ከዚህም በኋላ ወራት የእርስዎን ግምት ይስጡን። ከአሁን በፊት እንዳልኩት ያኔም ቢሆን በተቀመጠው የጊዜ ሰሌዳ ያልቃል ብዬ አልገምትም። ኢጋድ እንደዛ ማሰቡ መጣሩ ትክክል ነው። ተቀባይነትም ነው። አምቢሽስ ሆኖ መጀመሩም ጥቅም አለው። መቶ ፐርሰንት ባታገኝ ስልሳውን ሰባውን ታገኛለ። አሁን ብዙ ሄደናል፣ ብዙ ርቀት ሄደናል። ስምምነት ከጠፋባቸው ይልቅ ስምምነት የተደረገባቸው ነው የሚበዙት። ግን ስምምነት የጠፋባቸው ደግሞ ዋና ዋናዎቹ ናቸው የስልጣን የሀብ ክፍፍል የስርዓት የአስተዳደር ስርዓት ናቸው። እነዚህ ጊዜ ያስፈልጋቸዋል፣ ውይይት ያስፈልጋቸዋል። ከአንድ አመት በፊት ምንም ለንግግር ዝግጁ ያልነበሩ አንዳንድ ኃይሎች በተለይ የዲንካው ኮሚኒቲ የፌዴራሊዝም ጽንሰ ሀሳብ የመቀበል ሀሳብ ያለ ይመስላል። ሱዳንም ሶማሊያም እንደዛ ወስደዋል። የሀውዬ ማህበረሰቦች ለረዥም ጊዜ ፌዴራሊዝም በእጃችን በዓይናችን አታሳዩን በጆሯችን አታሰሙን ብሎ ተቃውሞት ነበር። አሁን ሀሳቡ በጥሩ መንፈስ የቀረበ ሀገሮችን ለመበታተን እንዳልሆነና ሌሎች ሀገሮችም መፍትሄ ሆኖ ጥሩ ውጤት ያመጣ የተወሰነ ተስፋ የሰጠ ስለሆነ በዚህ መልኩ የሚል ነው። ስለዚህ እኔ ስገምተው አሁንም እንዳልኩት ከሶስት አመት ባነሰ ውስጥ ጉዳዮቹ ተቋጭተው ወደ ሰላም ትገባለች ብዬ ደቡብ ሱዳን አላምነ። ዶክተር መሃሪ ታደለ ማሩ በአፍሪካ ህብረትና በኢጋድ የጸጥታ ተንታኝ፣ በጣም አመሰግናለሁ ስለ ጊዜው። አሜሪካ ድምጽ ሬዲዮ አድማጮች በጣም አመሰግናለሁ። እስክንድርና አቶ ታደለ መሐሪን እናመሰግናለን። የተከበራችሁ አድማጮች ወደ ተከታዩ ዝግጅታችን እናልፋለን። ሴቶችና ቤተሰብ። ለሴቶችና ቤተሰብ ዝግጅት አንቺው እዚሁ አጠገቤ ስላለሽ ለአንቺው ነው። ተውልሽ ማይክራፎኑ። እሺ ምን እንዳሰናዳው ልንገርህ? ንገርኝ ባክ። ያው ቀደም ብዬም ነግርህ ነበር፣ ላሳትም ያቀድኩትን የራሴን ነጠላ ዜማ ይሆናል የማቀርበው። አልተገኘሁም ብለህ ነበረ። ኤፕሪል አገኘሁ ተጠንቀካሁን በኋላ ይቀጥላል። በእርግጠኝነት ግን የፕሮግራሙ የዝግጅቴ ይዘት በቅርቡ ዓመታዊ የሴቶች ቀን ምክንያት በማድረግ በጥረታቸው ስኬት ያስመዘገቡ ሴቶች ከአዲስ አበባ ዩኒቨርሲቲ ሴት ተማሪዎች ጋር የተዋወቁበት ዝግጅት ተካሂዶ ነበረ። ዝግጅቱን በማቀነባበር ከተሳተፈው ኤፍኤችአይ ፋሚሊ ሄልት ኢንተርናሽናል ድርጅት ጋር የሴት የዩኒቨርሲቲ ተማሪዎች መርሃ ግብር አባል ከሆነችው ከወይዘሮ አብነት ጣሰው ጋር ባለፈው ሳምንት ያደረግነው የጀመርነው ውይይት ይሆናል የሚቀጥለው። እንዲህ ያለው ታታሪ ስኬታማ ሴቶችን በአርአያነት ለዩኒቨርሲቲ ተማሪዎች የማስተዋወቁ ሂደት ቀጣይነት አለው የሚለው ጋር ነበረ ውይይቱ የተገታው። ያንም በማብራራት ይጀምራሉ ወይዘሮ አብነት። ያው የኛ ፕሮጀክት ቅድም እንደነገርኩሽ ዋነኛው ስራው ልጆቹን በተሻለ ሁኔታ አንደኛ ዓመት ላይ ያላቸውን የትምህርት ቆይታ የተሳካ ማድረግና ቀሪ የትምህርት ጊዜያቸውን ጥሩ መሰረት ላይ ጥለው ዲግሪያቸውን ይዘው እንዲወጡ ወይም በጥሩ ውጤት ተመርቀው በጥሩ እውቀት ተመርቀው እንዲወጡ ማድረግ ነው። የዚህ የአርአያነት ያላቸውን ሴቶች እያመጡ ከልጆች ጋር ማስተዋወቅ የአንድ ቀን ብቻ ስራችን አይደለም። የህይወት ክህሎት ስልጠና በየሁለት ሳምንቱ እንዲሁም አንዳንድ ጊዜ በየሳምንቱ ለልጆቹ ይሰጣል። ዩኒቨርሲቲ ውስጥ በቅዳሜ ቀናት ማለት ነው። ለምሳሌ አንድ ቀን ስልጠና ከተሰጠ አንድ ቶፒክ፣ ወይም ደግሞ አርዕስት ላይ፣ ከዛ አርዕስት ላይ ጋር አብራ የምትሄድ ተሞክሮ ያላት ሴት እየፈለግን እናመጣለን። ልጆቹ እነሱ ጋር ይገናኛሉ እና ቀጣይነት ያለው ወይም ደግሞ አንድ ጊዜ ብቻ የሚቆም ሳይሆን ሁልጊዜም እነዚህ አርአያነት ያላቸውን ሰዎች እናመጣለን። በእኛ ፕሮጀክት ግን የተያያዙት ልጆች ሜንተር የሚያደርጓቸው ወይም ደግሞ የሚያማክሯቸው ከታላላቅ እህቶቻቸው ጋር ነው። እነዚህ ታላላቅ እህቶቻቸው እዛው ዩኒቨርሲቲ ውስጥ የሚገኙ ሆነው ከነሱ የአንድ ዓመትና የሁለት ዓመት ብልጫ ያላቸው ዩኒቨርሲቲ ውስጥ የሚማሩ ልጆቹ በሚማሩት ትምህርትም ዙሪያ ሆነ ከትምህርቱም ውጪ በሚያጋጠሟቸው የትኞቹም ማህበራዊ፣ ፖለቲካዊ፣ ኢኮኖሚያዊ ጉዳዮች ዙሪያ እንዲሁም ደግሞ እንደውም ሁሌ ኢንፎርማል ነው የምንለው ይሄኛውን፣ ወይም ደግሞ መደበኛ ያልሆነ የመመካከር ሂደት ነው። ምክንያቱም መደበኛ የሆነው ሁልጊዜ በየቅዳሜው አስተማሪ ትሬን የሆኑ ወይም ደግሞ የሰለጠኑ አስተማሪዎች አሉ። በህይወት ክህሎት ዙሪያ እነሱ ሁልጊዜ አብዛኞቹ ሴቶች ናቸው። በተለያዩ በተመረጡ አርእስቶች ላይ እየመጡ ስልጠናዎቹ ይሰጧቸዋል። ስልጠናዎቹ ይሰጧቸዋል። ያወያዩቸዋል ልጆቹን በደንብ የእነሱን በሚያሳትፍ ሁኔታ ስልጠናዎች ስለሚከናወኑ በመምህራን ይሄኛው ፎርማል ወይም ደግሞ መደበኛ የሆነ የልጆቹን የማማከር ዘዴያችን ነው። ኢንፎርማል የሆነ ወይም መደበኛ ያልሆነው ደግሞ ከልጆቹ ጋር የምናገናኝበት ነው። እነዚህኞቹ በሶስተኛ ደረጃ ለልጆቹ እያመጣን የምናቀርባቸው አርያ ሴቶች ናቸው እና በየጊዜው ይቀያየራሉ። የተለያዩ ሴቶችን ያገኘናቸውን ሴቶች እኛ ማቅረብ በምንፈልግበት ጊዜ አቬሌብል የሆኑ ወይም ደግሞ መምጣት ቢችሉ ሴቶችን እየፈለግን ሁልጊዜም ነው ይህንን የምናስቀጥለው ማለት ነው። ግን በቋሚነት ልጆቹን በእኛ ፕሮጀክት በታቀፉበት ጊዜ የሚያገኟቸውና የሚያማክሯቸው ልጆች እዚሁ አጠገባቸው ያሉ ታላላቅ እህቶቻቸው ናቸው ማለት ነው። መልካም ነው። ይሄንን በአዲስ አበባ ዩኒቨርሲቲ ወይም አዲስ አበባ ውስጥ ባሉ ብቻ ነው ወይስ በየክፍለ ሀገሩ በየክልሉ ባሉ ዩኒቨርሲቲዎችም ትሰራላችሁ? አሁን የኛ ፕሮጀክት ሶስት ዩኒቨርሲቲዎች ላይ ነው የሚሰራው። አንደኛው እዚህ አዲስ አበባ ዩኒቨርሲቲ ነው። ሁለተኛው ጅማ ዩኒቨርሲቲ ነው። ሶስተኛው ደግሞ አዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ነው። በእነዚህ ሶስት ዩኒቨርሲቲዎች ላይ የፓይለት ፕሮግራም ወይም ደግሞ የመጀመሪያ እንደ የሙከራ ፕሮግራም ስለሆነ በዚህ በሶስቱ ዩኒቨርስቲዎች ላይ ብቻ ነው አሁን እየሰራ ያለው። አገሪቷ ላይ እንደምታውቂው አሁን ያሉት ብዙ ዩኒቨርስቲዎች ናቸው። ነገር ግን እኛ አሁን ይሄ የተሞክሮውን ፕሮግራም ሶስት ዩኒቨርስቲዎች ላይ ብቻ ነው የምንሰራው። ይህንን ስራ ከጀመራችሁበት ጊዜ አንስቶ በዩኒቨርስቲ ተማሪዎቹ በሴቶቹ ተማሪዎች ዘንድ ያሉ ዋና ዋና ጉዳዮች ወይም ዋና ዋና ችግሮች ከታላላቅ እህቶቻቸው ጋር መመካከር የሚፈልጉበት ወይም እናንተ በምታቀርቧቸው ታዋቂ ሴቶች ምክር ማግኘት የሚሹበት ትልልቁ ችግር ምንድን ነው? ያው አንዳንድ ጊዜ ምንድን ነው ተማሪዎቹ የተለያዩ ጥያቄዎችን ያነሳሉ። አንደኛው ጥያቄ በትምህርት ቤቶች አካባቢ የሚደረግ ትንኮሳ ነው። ይሄ ትንኮሳ በመምህራን፣ በተማሪዎች፣ በልጆ አስተዳደር ሰራተኞች እንዲሁም በአካባቢ ሰዎች የሚገኙ ትንኮሳዎችን እንደ አንድ ጾታዊ ትንኮሳ ማለት ነው። ጾታዊ ትንኮሳ ሴክስዋል ሀራስመንት የሚባለው ማለት ነው። እሱ እንደ አንድ ጥያቄ የሚያነሱት ነገር ነው። ለሴቶችም ይሄ ፓርቲኩላር ይሆናል ለእነሱ የእነሱን ብቻ ችግር ይሆናል። ብዙ ጊዜ ሌላው እንደው እንደ አጠቃላይ የሚያነሱት ነገር ስኬትን መፍራት። ምክንያቱም በማህበረሰባችን እንደምታውቂው የተዛባ የስርዓተ ጾታ አመለካከት ነው ያለው እና በዚህ በተዛባ የስርዓተ ጾታ አመለካከት ምክንያት ሴቶች አይችሉም። ቢማሩም ከአንድ ዲግሪ ባያልፉም እንደ ከተማሩ ይማሩ ተብሎ እንኳን እዛ ድረስ ከደረሱ ማለት ነው ያው ወደታች ስንወድ ከአንደኛ ደረጃ ከፍ እያልን በመጣን ቁጥር የሴቶቹ ቁጥር እየተመናመነ እየተመናመነ እየተመናመነ ይመጣና ልክ ዩኒቨርሲቲ ላይ ሲደርስ ደግሞ ከሰላሳ በመቶም አልዘለለም ስለገና የመቀበል ምጣኔው ማለት ነው። እዛም ደርሶ ደግሞ ስኬታማ ሆኖ መውጣት ሌላው ትልቁ ቻሌንጅ ነው። ምክንያቱም የመውደቅ ምጣኔ እዚህም መጥቶ ይወድቃሉ ልጆች። አንደኛ አመት ላይ መውደቅ አለ፣ ከዛ እያለ ሁለተኛ አመት ላይ እስከመመረቅ ድረስ እስካልጠነከሩና በትምህርታቸው ጎበዝ እስካልሆኑ የሚያጋጥሟቸውን ችግሮች ትንሽ ወደ ጎን እያሉ እንደምንም እነሱን እያለፉ ለመሄድ ያው የፐርሰፕሽን ጉዳይ፣ አመለካከት ጉዳይ አንደኛው ትልቁ ጥያቄ ነው። ሰዎች ምን ያህል ለሴቶች ከትምህርት መውደቅ ትኩረት ይሰጣሉ? አንዳንድ ጊዜ ወንድ ከሚወድቅና ሴት ከምትወድቅ ኢትስ ኦኬ ሴት ብትወድቅ፣ ወይም ደግሞ የተሻለ ማህበረሰቡ ፐኒሽመንቱን ብዙም የለም ሴቶች ላይ ትምህርት ብዙም አይጠበቅም። እና በዚህ እና በተለያዩ ምክንያቶች ማህበረሰቡ ውስጥ ባለ የተዛባ አመለካከት ምክንያት የሴቶች ትምህርት ወደኋላ የሚጎተትበትን ነገር ነው እስካሁን ድረስ ያው በልምዳችን ያየ ነው እና ይሄ ደግሞ ብዙቱ ለስኬት በጣም የተነሳሽነት እንዲጎድላቸው ያደርጋቸዋል ማለት ነው። ስለዚህ ይሄ ትልቁ ጥያቄያቸው እንደውም እንዴት ቻላችሁት ነው። አሁን እንደዚህ ትላልቅ ሰዎች እንደ ዶክተር ሌኒ አይነቱን እንደ የት ነበርሽ አይነቱን ስናመጣና ስናሳያቸው እንዴት አለፋችሁት ያንን ሁሉ። በጣም ብዙ ቻሌንጅ አለ። ዩኒቨርስቲ ውስጥ አንዳንድ አስተማሪዎች ለምሳሌ ጥሩ ውጤት አይሰጡም ብለው የሚያስቡ ልጆች አሉ። እንዲሁ በሩመር ደረጃም ይዘው የሚመጡት ማለት ነው። እና አስተማሪዎች ጋር የምታገኙት ቻሌንጅ አለ። ከእንደገና የገንዘብ ችግርም ሊኖር ይችላል። ውስጥ ምግብ ስለተበላ ወይም ደግሞ መተኛ ቦታ ስለተገኘ ለአንድ ሰው የሚያስፈልገው ምግብና ተሟላ ማለት አይደለም። እነዚህ ልጆች በጣም ብዙ ሌሎች የሚፈልጓቸው ነገሮች አሉ። ከወይዘሮ አብነት ጣሰው ጋር የተደረገው ውይይት አላበቃም። በመጪው እሁድ በመስተዋት ፕሮግራም ቀሪውን ዝግጅት ይዤ እቀርባለሁ። ወይዘሮ አብነትን ለዛሬው በጣም አድርጌ አመሰግናለሁ። ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም ያንጸባርቃል። የዩናይትድ ስቴትስ ውጭ ጉዳይ ሚኒስቴር በመላው ዓለምና በተለይም በመካከለኛው ምስራቅና በሰሜናዊ አፍሪካ በሚገኙ ሴቶች መካከል የሥራ ፈጣሪነትን ለማበረታታት ከግሉ የሙያ መስክ ጋር ትብብር ፈጥሯል። የዩናይትድ ስቴትስ ውጭ ጉዳይ ሚኒስቴር አሁን በቅርቡ እንኳ በመካከለኛው ምስራቅና በሰሜን አፍሪካ የሚገኙ ሥራ ፈጣሪ ሴቶችን ለማበረታታት የመጀመሪያውን የልምምድ ልውውጥና የመሪነት ፕሮግራም ጀምሯል በመንግስቱ በአካዳሚውና በግሉ ዘርፍ ያለው ግንኙነት ዓላማ ያሳደገው ወይም ያደረገው የክልሉን ሴቶች የመሪነት ክህሎት ለማዳበር እንዲሁም ሴቶች በኢኮኖሚው ግንባታ ያላቸውን ኃይል ለማጎልበትና ሥራ ፈጣሪነትን ለማበረታታት ነው። በዚህ ክልል ለሚገኘው ሕዝብ ኢኮኖሚ እድገት እጅግ ወሳኝ ነው ያሉት የዩናይትድ ስቴትስ ውጭ ጉዳይ ሚኒስትር ጆን ኬሪ በየጊዜው እንደሚታየው በአስተዳደር ዘርፍ የሴቶች ተሳትፎ ጎልቶ በሚታይባቸው አገሮች ሁሉ አጥጋቢ የሥራ ውጤት የሚታየውም በሴቶቹ እንጂ ሴቶችን ወደ ውጭ በሚገፉት ክፍሎች አይደለም ብለዋል። ስለዚህ ቁም ነገሩ ወይም መፍትሄው ቀላል ነው ይላሉ ኬሪ። ከጠቅላላ ሕዝቡ ገሚሱን የተወ ወይም ያላሳተፈ አገር ወደፊት ሊገፋ ከቶ አይችልም። ሴቶችን ወደ ውይይት ጠረጴዛ ካልጋበዝን ኢኮኖሚን ማሳደግ አዳጋሽ ነው። በመካከለኛው ምስራቅ ውስጥ ከፍተኛ የሴቶች ጭቆና አለ። ሥራ ላይ የተሰማሩ ሴቶች የሚከፈላቸው በሌሎች አገሮች ያሉ ሴቶች ከሚከፈላቸው ገሚስ ነው። የዚህ ውጤት ደግሞ እጅግ ከፍተኛ የሆነ የኢኮኖሚና የምርት ቅነሳን ያስከትላል። ከስራ ዕድል ባሻገር ሴቶች በሁሉም የሥራ መስክ ይሳተፉና ይገቡ ዘንድ ትምህርትና የሙያ ሥልጠና ሊሰጣቸው ይገባል። የዩናይትድ ስቴትስ መንግስትና የግሉ መዋቅር ሸሪክ አገሮች ሴቶችን ውጤታማ ሥራ ፈጣሪ ለማድረግ ከፍተኛ እንቅስቃሴ እያደረጉ ናቸው። ለዚያ ውጤት መብቃት ይቻል ዘንድም የዩናይትድ ስቴትስ ውጭ ጉዳይ ሚኒስቴር ሴቶችን በሁሉም ዘርፍ ብቁ አድርጎ ለማሰለፍ ከግሉ መዋቅር ጋር እየሠራ ይገኛል። ቴክ ዊሜን የተሰኘውና ዩናይትድ ስቴትስ በቴክኖሎጂ ረገድ ያሏትን የውጭ ፖሊሲ ግቦች የሚደግፈው ዓለም አቀፉ የሙያ ልውውጥ ፕሮግራም የንግድን መጠንና ሴቶች በቴክኖሎጂው ኢንዱስትሪ የሚኖራቸውን ተሳትፎ ከፍ አድርጎታል ወይም አሳድጎታል። መካከለኛው ምስራቅና ሰሜን አፍሪቃ የሚገኙ እንዲሁም በመላው ዓለም ያሉ አገሮች የሴቶች ብልጽግና የኢኮኖሚውም ብልጽግናና እድገት መሆኑን ተረድተዋል። ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም የሚያንጸባርቅ ነበር። የተከበራችሁ አድማጮች ዝግጅታችን ሊጠናቀቅ ጥቂት ሰከንዶች ይቀሩናል። አንዳንድ አጠራጠራ ያሉ መረጃዎችን ላካፍላችሁ። አንድ የዩናይትድ ስቴትስ ዶላር ዛሬ 20 ብር ከ44 ሳንቲም ተመንዝሯል። ይሄ እርሶ ዶላር ካለዎት ነው። እርሶ ዶላር የሚፈልጉ ከሆነ ደግሞ 20 ብር ከ54 ሳንቲም ነው ለአንድ ዶላር መክፈል የሚኖርቦት። ከኢንተርኔት ባገኘሁት መረጃ መሰረት አሁን አዲስ አበባ ላይ ነገ አዲስ አበባ ላይ ከፍተኛ ሙቀቱ 26.6 ዲግሪ ሴልሺየስ ይሆናል፣ ፀሐይማ ትሆናለች። ክቡራትና ክቡራን አድማጮች ለዛሬ ረቡዕ ምሽት ያሰናዳናቸው ዝግጅቶች በዚሁ ይጠናቀቃሉ። በስቱዲዮ ፕሮግራማችንን የመራልን ኃይሉ ታምራት ነው። እየተለማመደች ያለችው ፕሮዲውሰራችን ጽዮን ግርማም አብራው ትገኛለች። ቴክኒሽያናችን ከርቲስ ባይነም በምሽቱ ፕሮግራም ዋና አዘጋጅ አዳነች ፍሳየና በሌሎችም ባልደረቦቻችን ስም የምንሰናበታችሁ ደግሞ ስናስተናግዳችሁ ያመሸ ነው ሰሎሞን አባትና ቆንጂት ታየንን አብራችሁን ስለቆያችሁ እናመሰግናለን። ከእኛ ቀጥሎ የትግርኛ ዝግጅት ይቀርባል። በእኛ በኩል እስከ ነገ ምሽት ሰላም በተናገሩ።